ዛሬ እሁድ ሐምሌ 92015 ዓ ም በአክሱም ከተማ በተካሄደ የኤጲስቆጶሳት ምርጫ አምስት አባቶች በአገር ውስጥ አምስት ደግሞ በውጭ አገር እንዲያገለግሉ ተመርጠዋል። የሽረንዳ ስላሴ ትግራይ ሰሜናዊ ምዕራብ ዞን ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ምርጫው አባት ለሚያስፈልጋቸው በአገር ውስጥና በውጭ ሀገራት ለሚኖሩ የክልሉ ተወላጅ አማኞች አባት ለመመደብ የተካሄደ መሆኑን ገልጸው ሂደቱም ሕጋዊ ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሐምሌ 6 ቀን 2015 ዓ.ም ባካሄደው ስብሰባ በትግራይ ክልል ይደረጋል የተባለው ሲመተ ኤጲስቆጶሳት ቀኑና ቤተክርስቲያንን የጣሰና ተገቢነት የሌለው ሕገ ወጥ ነው በማለት እንደሚቃወመው በወጣው መግለጫ ማስታወቁ ይታወሳል። ሂደቱ መንግስት እንዲያቆመው ቅዱስ ሲኖዶስ ጥሪ አቅርቦ ነበር። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ቆሞስ አባ ሰረቀ ብርሃን ወልደ ሳሙኤል የተባሉ የትግራይ ተወላጅ የሃይማኖት መሪ ከአውስትራሊያ ወደ መቀለ ሲጓዙ በአዲስ አበባ ኤርፖርት ተይዘው ከቆዩ በኋላ ከሀገር በኃይል እንዲባረሩ ተደርጓል ያለ ሲሆን ይህም አጥብቆ እንደሚቃወመው ገልጿል። ይህ ተግባር በአንድ ግለሰብ ላይ የተፈጸመ ሳይሆን በትግራዊነት ላይ የቀጠለ በደል ነው ብለዋል። ቆሞስ አባሰረቀ ብርሃን በዛሬው ዕለት በተካሄደ ምርጫ በውጭ ሀገራት ሊያገለግሉ ከተመረጡ ኤጲስቆጶሳት አንዱ ናቸው። ለአሜሪካ ድምጽ ሙልጌታ አጽባሃም አክሱም።